እንደ አውሮፓ አቆጣጠር በ2013 በላምፔዱዛ የሰጠመውን ጀልባና በ366 ሰዎች ላይ የደረሰውን የህልፈት አደጋ ተከትሎ ምርመራ የሚያካሄደው የፓሌርሞ ጸረ ማፊያ ምርመራ መምሪያ የአንድ ኢትዮጵያዊ ሙሉ ስም በመጥቀስ በህገወጥ መንገድ የሰዎች ዝውውር የተሰማራ በጥብቅ የሚፈለግ አደገኛ ወንጀለኛ ስለሆነ በእሱ ላይ ክትትልና ምርመራ እያካሄደ መሆኑ መግለጫ ሰጥ በመግለጫው መሠረት በአርባ ዓመት ዕድሜ የሚገመተው ኢትዮጵያዊ አጠር ያለ ደንዳና ሰዎችን እንደ ቁሳቁስ በመቸብቸብ ገንዘብ የሚያካብት ጨካኝና ርኅሩህ ልብ የሌለው ወንጀለኛ ነው በሰዎች ህገወጥ ዝውውር እኩይ ተግባር ከአስር ዓመታት በላይ ተሰማርተው ሰርተዋል ካለ በኋላ በአብዛኛው የገንዘብ ዝውውሩ በኢትዮጵያ ኢስራኤል፣ በስዊትዘርላንድና በሌሎች ሀገራት የገንዘብ ዝውውር መስመሮች ዘርግተዋል ከሊቢያ በፈለገው ሰዓት ከሀገሪቱ ባህር ዳርቻዎች አንድ ጊዜ ስልክ ደውሎ ጀልባዎች ማንቀሳቀስ ክህሎት ያለው እንደሆነና ወደ ኤውሮጳ የሚፈልሱ የአፍሪካ ስደተኞች በሱ ቁጥጥር ስር መሆናቸው ጠቅሰው፣ ስደተኞችንና የስደተኞች ቤተሰቦች የማሳመን ችሎታ ያለው ከአማርኛ ቋንቋ ባሻገር ትግርኛና አረብኛ አቀላጥፎ የሚናገር ሰው መሆኑም አትተዋል። ከምስራቅ አፍሪቃ ሀገራት የሚነሱ ስደተኞች ከሀገራቸው እስከ ሊቢያ ከሊቢያ ጣሊያን የሚገቡ ከጣሊያን ወደ ሰሜናዊ ኤውሮጳ በህገወጥ መንገድ የሚያዘዋውረው እሱ ኢትዮጵያዊ እንደሆነም ያመለክታል። በማያያዝም ከተለያዩ የአፍሪቃ ሀገራት ሊቢያ ገብተው ወደ ጣሊያን መሰደድ ለሚፈልጉ በሌላ ጀልባ እንዳይጓዙ በብዙ ሺህ የሚቆጠሩ ስደተኞችን የሚያጉርበት መጋዘን በሊቢያ ዝዋራ በተባለ ቦታ መከራየቱ ጠቅሰዋል። የኤውሮጳ ህብረት ባለስልጣናት በመ መርከብ የሚደረግ ህገወጥ የሰዎች ዝውውርን መቆጣጠርና የሚመጡበትን መርከብ መከታተል ሲጀምሩ ኢትዮጵያዊው ከእንጨት የተሰሩ የአሳ ማስገሪያ ጀልባዎች በመግዛት ስደተኞቹን የማዘዋወር ተግባሩ መቀጠሉም ተወስተዋል። ሰዎቹም በህገወጥ መንገድ ያዘዋውራል የተባለው ኢትዮጵያዊው ሱዳን ውስጥ ከሚገኙ ግብረ አበረቹ በስልክ ሲነጋገር መጠለፉና ዓለም አቀፍ መረብ መዘርጋቱም ተመልክተዋል። ተጠርጣሪው ሊቢያ ውስጥ ለመከታተል ባለው የፖለቲካ ቀውስ ምክንያት የሚተባበር የህግ አካል እንዳልተገኘ ፓሌርሞ ጸረ ማፍያ መምሪያ ገልጠዋል። የፓሌርሞ ጸረ ማፍያ ምርመራ መምሪያ አደገኛ ወንጀለኛ ነው ያለው ኢትዮጵያዊ ጣሊያን የገቡ ያዩት ስደተኞች ታግዞ እንዲህ ይመስላል ያለውን የምስሉ ስዕልም አውጥተዋል ይህ በዚህ እንዳለ ሆኖ ባለፈው ሰሞን መጨረሻ በሊቢያ ባህር ዳርቻ አደጋ እንዳጋጠማቸውና ህጻናትና ሴቶች የሚገኙባቸው አርባ ስደተኞች መስጠማቸው ህጻናት አድን ድርጅት አስታውቀዋል በተለያዩ ሦስት ሰባራ ጀልባዎች ባህር ላይ ሲያንሳፍፉ የነበሩ ስምንት መቶ ስደተኞች በተለያዩ መርከቦች ሰዎች መታደጋቸውና ከነሱ 283 ሆልሽታይን በተባለ የጀርመን ወታደራዊ መርከብ ከመስጠም ድነው። ደባው ጣሊያን ሲራኩሳ ወደብ መግባታቸው ተዘግበዋል። የአውሮጳ ህብረት አባል ሀገራት በሜዲተራንያን ባህር በኩል ወደ ኤውሮጳ ለገቡና ለሚገቡ ስደተኞች የጋራ መፍትሄ ለማግኘት እያካሄዱት ያሉትን ጥረት ስኬታማነት የሚጠራጠሩ የጣልያን ረኪበ ጳጳሳት ጉባኤ የስደተኞች ጉዳይ ተመልካች ዋና ዳይሬክተር ብፁዕ አብነ ጃን ካርሎ ፐሬጎ እንዳሉት የአውሮፓ ህብረት አባል ሀገራት ስደተኞች ባህር ላይ ከመስጠም ለመታደግ ከሁሉም በላይ ቅድሚያ እንዲሰጠው አውጀው ነበር። ሆኖም ግን በዚሁ ዓመት ባሕር ላይ ለሕልፈት የሚዳረጉ ስደተኞች ጨምረዋል። የነፍስ አድን ተግባሩም ተዳክመዋልና ስለሆነም በትሪቶን የተተካው ነፍስ አድን ተቋም ማረ ኖስትሩም ባሕራችን እንደገና ስራው እንዲጀምር እንማጸናለን፣ ነበር ያሉት ተኽሊዝጊ ገብረ ኢየሱስ ለዶይቸ ቬለ ራዲዮ ሮም።